አውሮፓና ጀርመን በኢጣሊያ ህዝበኛ ንቅናቄና ቀኝ ጽንፈኛ ፓርቲ ተጣምረው ባለፈው ሳምንት የጀመሩት የመንግስት ምስረታ ተቋርጦ ሀገሪቱ ጊዜያዊ ጠቅላይ ሚኒስትር ከተሰየመላት አንድ ቀን ተቆጠረ። ኢጣሊያ ባለፈው ረቡዕ ጠቅላይ ሚኒስትር ሲሰየምላት የሁሉም ትኩረት ማለት ይቻላል አሁን የቀድሞ የሚባሉት የስዩሙ ጠቅላይ ሚኒስትር የጁሴፔ ኮንቴ መንግስት በኢጣሊያ ሊያመጣ የሚችለው ለውጥ እንዲሁም በአውሮጳ ህብረትና በዩሮ ላይ ሊያሳድር የሚችለው ተጽዕኖ ላይ ነበረ። ትኩረት የሳበውም የ53 ዓመቱ ኮንቴ የአውሮጳ ህብረትንና ዩሮን በሚቃወሙ እንዲሁም ቅድሚያ ለኢጣሊያ በሚሉ ፓርቲዎች ለጠቅላይ ሚኒስትርነት መመረጣቸው ነበረ። ባለፈው እሁድ የሆነውን ግን የዛሬ ሳምንት የጠበቀ ወይንም ይሆናል ብሎ ያሰበ አልነበረም ቢባል ማጋነን አይሆንም። ኮንቴ በተሰየሙ በአራተኛው ቀን ባለፈው እሁድ የኢጣሊያው ፕሬዚዳንት ሰርጆ ማታሬላ የሰጧቸውን መንግስት የመመስረት ስልጣን አስረከቡ። ኮሚ በ የ ስታት እጅ አንቲቺፓቱ እንደተጠበቀው ከሪፐብሊኩ ፕሬዝዳንት ማታሬላ የለውጥ መንግስት ለመመስረት የተቀበልኩትን ስልጣን አስረክቤያለሁ። የሪፐብሊኩ ፕሬዝዳንት ግንቦት 23 ኃላፊነቱን ስለሰጡኝ አመሰግናቸዋለሁ። የሁለቱ የፖለቲካ መሪዎች ለአምስት ኮከብ ንቅናቄ መሪ ለሉዊጂ ዲማዮና፣ ለሊግ መሪ ማቴዎ ሳልቫኒም ለዚህ ኃላፊነት ስለጠቆሙኝ አድናቆቴን እገልጽላቸዋለሁ። በበኩሌ ለዚህ ኃላፊነት ትኩረት በመስጠት ከፍተኛ ጥረት እንዳደረግኩ አረጋግጥላ አድርግላቸዋለሁ ይህ ሊሆን የቻለውም እኔን ከጠቆሙኝ የፖለቲካ ኃይላት በኩል በነበረው ሙሉ የትብብር ድባብ ነው። አመሰግናለሁ። ኮንቴ መንግስት እንዲመሰርቱ የተሰጣቸውን ስልጣን ያስረከቡት ባዋቀሩት ካቢኔ ውስጥ ለኢኮኖሚ ሚኒስትርነት ያጯቸውን የ81 ዓመቱን የኢኮኖሚ ምሁር ፓውሎ ሳቮናን ፕሬዚዳንቱ ባለመቀበላቸው ነበረ። ፕሬዚዳንት ማታሬላ ሳቮናን የተቃወሙበትን ምክንያት አስረድተዋል። ኦ ኮንዲቪሶ የአቸታቶ ከኢኮኖሚ ሚኒስትሩ በስተቀር በሁሉም ሚኒስትሮች ተስማምቻ አለው። የኢኮኖሚ ሚኒስትር ምርጫ ለፋይናንሱ ዓለም ፈጣን የመተማመኛ አሊያም የማስጠንቀቂያ መልእክት ያስተላልፋል። ይህ ሚኒስቴር መስሪያ ቤት ምርሃ ግብሩን በተረዳ አብላጫ ድምፅ ካላቸው የፖለቲካ ኃይል ከበሬታ በሚሰጠው ሰው እንዲያዝ፣ በተጨማሪም በተደጋጋሚ ሲቀርብ እንደነበረው ዩሮን ሊተናኮል የሚችል ወይንም ከዩሮ ወደ መውጣት የሚወስደንን መስመር የማይደግፍ እንዲሆን ጠይቅያለሁ። ማታሪ ላይ ይሁን ታ ያልሰጠዋቸው ሳቮና የአውሮፓ ህብረት ማሻሻያዎች እንዲያደርግ የሚጠይቁና ኢጣሊያም ከጋራ መገበያያው ገንዘብ ዩሮ እንድትወጣ የሚፈልጉ የታወቁ የኢኮኖሚ ምሁር ናቸው። ፕሬዚዳንቱ ኮንቴ ሳቮናን በሌላ እንዲተኩ ጠይቀው ነበረ። ሆኖም ኮንቴም ሆኑ ተጣምረው መንግስት ምስረታ ጀምረው የነበሩት ፓርቲዎች አሻፈረን ብለው ስራቸውን አቋረጡ። የማታሬላ ውሳኔ ባለአምስት ኮከብ ንቅናቄንና የሊግ ፓርቲን በእጅጉ አበሳጭቷል። በመጋቢቱ ምርጫ አብላጫ ድምፅ ያሸነፈው ባለአምስት ኮከብ ንቅናቄ መሪ ሊዊጂ ዲማዮ እንዳሉት አሁን በኢጣሊያ ዲሞክራሲ መኖሩ አጠያቂ ደረጃ ላይ ነው የሚገኘው በህይወት ዘመናቸው ዩሮን ወይንም አውሮፓን የተቹ ባለሙያዎች፣ ምሁራን በሙሉ ጥሩ ሚኒስትሮች ሊሆኑ አይችሉም። ጉዳዩ ይህ ከሆነ በኢጣሊያ ትልቅ ችግር አለ። ይህ ነጻ ዲሞክራሲ አይደለም። የሊግ ፓርቲ መሪ ማቴዮ ሳልቫኒም ኢጣሊያ ዲሞክራሲያዊ ሀገር መሆኗ ጥያቄ ውስጥ የሚገባ እንደሆነ ተናግረው በኢጣሊያ ጉዳይ ላይ የሚወስኑት ኢጣሊያውያን፣ ጀርመናውያን ወይንስ ፈረንሳዮች ሲሉም ጠይቀዋል። ከፓርቲዎቹ እምቢታ በኋላም ፕሬዝዳንት ማታሬላ ካርሎ ኮታሬሊን በጊዜያዊ ጠቅላይ ሚኒስትርነት ሰየሙ። የኢኮኖሚ ምሁሩ ኮታሬሊ ትናንት ኃላፊነቱን እንደተረከቡ ከሚያከናውኗቸው ተግባራት አንዱ አዲስ ምርጫ ማቀድ መሆኑን ተናግረዋል። የሪፐብሊኩ ፕሬዝዳንት በጠየቁኝ መሰረት መንግስት የመመስረት ስልጣን ተረክብያለው። እንደ ኢጣሊያዊ ይህ ኃላፊነት ሲሰጠኝ ከፍተኛ ክብር ይሰማኛል። ለዚህም የተቻለኝን ሁሉ አደርጋለሁ። ኢጣሊያን ወደ አዲስ ምርጫ የሚወስድ መርሃ ግብር ለምክር ቤቱ እንዳቀርብ ፕሬዝዳንቱ ጠይቀውኛል። ይህንንም በአጭር ጊዜ ውስጥ ለማቅረብ አቅጃለሁ። በጣም በአጭር ጊዜ የሚኒስትሮችን ዝርዝር ለርዕሰ ብሔሩ አቀርባለሁ፣ ለምክር ቤቱም መርሃ ግብሬን አሳውቃለሁ። ይሁንታ ካገኘው መርሃ ግብሩ የ2019 ዓመተ ምህረትን በጀት የሚጨምር ይሆናል። ከዚህ በኋላ ፓርላማው ተበትኖ በ2019 መጀመሪያ ምርጫ ይካሄዳል። ይሁንና ጊዜያዊው ጠቅላይ ሚኒስትር ኮታሬሊ ይህን ማድረግ የሚችሉት የምክር ቤቱን ይሁንታ ካገኙ ነው። ሆኖም የአምስት ኮከብ ንቅናቄና የሌጋ አባላት በሚያመዝኑበት በአሁኑ የኢጣሊያ ምክር ቤት ኮታሬሊ የተሰጣቸውን ኃላፊነት ማሳካታቸው አጠራጣሪ ነው። ትናንት በሰጡት ጋዜጣዊ መግለጫ ላይ ፓርላማው ድጋፍ ካልሰጣቸው መንግስታቸው ወዲያውኑ ስልጣን እንደሚለቅና ከነሐሴ በኋላ ምርጫ እስኪካሄድ ድረስ ዋናው ስራው መደበኛ ተግባራትን ማከናወን ብቻ እንደሚሆን ተናግረዋል። በመጋቢቱ ምርጫ ውጤት መሰረት መንግስት መመስረት ባለመቻሉ አዲስ ምርጫ እንዲካሄድ መወሰኑ የኢጣሊያ ፓርቲዎችንና ህዝቡን ለሁለት የከፈለ ይመስላል ይላል የሮሞ ወኪላችን ተክለ ጊዜ ገብረ ኢየሱስ። ምክንያቱም ሌጋና ባለ አምስት ኮከብች ለምን ስልጣን አልተረከቡም? ርዕሰ ብሔሩ ጣልቃ ገብተዋል እንዲከሰሱ የሚሉ አሉ። ሌላኛው ወገን የሚለው ምንድ ነው? እንግዲህ የማታሬላ የወሰዱት እርምጃ፣ ርዕሰ ብሔሩ የወሰዱት እርምጃ ትክክል ነው። ትክክል የሆነበት ምክንያትም ፓውሎ ሳቮና እንግዲህ እሳቸው ለምንድን ነው የኤውሮጳ ህብረት ተቋማት እንደገና ታይተው መስተካከል አለባቸው ብለው የሚያስቡ እና እንዲህ አይነት አስተያየት እንዳላቸው የህብረቱ ገንዘብ በሆነ ዩሮም ጥያቄ ምልክት እንዳላቸው ስለሚታወቅ ይህንን ነገር ከኤውሮጳ ህብረት ጋር ሊለየን ይችላል። እሳቸው እንግዲህ ፓውሎ ይሄ ሳቦና የሚባሉ የሰሜናዊ ኤውሮጳና የደቡባዊ ኤውሮጳ የኢኮኖሚ ዘት አይናበቡም አይጣጣሙምና ይህም መስተካከል አለበት ብለው ሲናገሩ ነበር። አሁን ሁለቱም ወደ ምርጫ ሲሄዱ እነ ፒድም ይኖራሉ እንግዲህ ማን እንደሚያሸንፍ አይታወቅም። ህዝቡ ግን ለሁለት የተከፈለ መሰለኝ፣ በዚህ አስተያየት። አሁን ምርጫው የሚሆነው ፕሮ ኤውሮጳ ወይም አንቲ ኤውሮጳ ነው የሚሆነው። አሁን ኤውሮጳን የሚደግፉ አሉ፣ ኤውሮጳን የማይደግፉ አሉ። በእኔ አመለካከት ከሆነ የኤውሮጳ ህብረት የሚደግፉ ይበዛሉ። አሁን ሁለቱ ፎርሳ ኢታሊያ ከሌጋ በቁርኝት አብሮ የሚሰራ ነበረ። እሱ ለምሳሌ አሁን ለአዲሱ ጠቅላይ ሚኒስትር ኮታሬሊ ድምፅ እንደሚሰጥ ነው የተናገረው። ፒዲም ልክ እንደ ፎርሳ ኢታሊያ ሰርጆ ማታሬላ የወሰዱትን እርምጃ ህጋዊ ነው፣ ህግ ላይ ምርኩስ በማድረግ ነው ይህንን የወሰዱት። እርምጃው እና ይደገፋሉ እንዲደገፉ ፒዲም ይፈልጋል። አዎ ዲሞክራቲክ ፓርቲ ማለት ነው። ተጣምሮ መንግስት መመስረቱ ያልተሳካላቸው ባለአምስት ኮከብ ንቅናቄና ሊጋ መንግስት ከመመስረት አደናቀፉን ያሏቸው ፕሬዚዳንት ማታሬላ እንዲከሰሱ እየወተወቱ ነው በቅርቡም በሮማ ታላቅ ሰላማዊ ሰልፍ ለማካሄድ አቅደዋል ሊግ ወይም ላሌጋ የሚባለው ድርጅት እና ባለ አምስት ኮከቦች ምንድን ነው የሚሉት እኛ ምንም ሚና አንጫወትም ኢጣሊያ በህብረቱ ምንም ትርጉም የላትም። እኛ በፈረንሳና በጀርመን መገዛት የለብንም እና ከዛ መውጣት አለብን። ካልወጣን ደግሞ ሚናችን ከፍ እንዲል የራሳችን ነፃነት ማወጅ አለብን። እኛ ነፃ ሰዎች አይደለንም፣ የፈረንሳና የጀርመን ግዛት ነን እያለ ነው አሁን እየጮሁ የሚገኙት። እንደውም የሚቀጥለው ቅዳሜ እንደ አውሮፓ አቆጣጠር ወርሃ ሰኔ ሁለት ቀን ነው በሙሉ የባለ አምስት ኮከቦች ደጋፊዎች እና ምናልባትም የሌጋ ሮም መጥተው ትልቅ የሆነ ዲሞንስትሬሽን ወይም የተቃውሞ ድምፅ ያሰማሉ። የሚቃወሙት ደግሞ ርዕሰ ብሔሩን ነው። ርዕሰ ብሔሩ ጣልቃ ገብተው የቆመው መንግስት ገደሉን እያሉ ነው እና በጣም አሳዛኝ ሁኔታ ነው ያለው። አውሮፓ ህብረትና ፈረንሳይ የፕሬዝዳንት ማታሬላን እርምጃ ደግፈዋል። ጀርመን ደግሞ በቅርቡ የተረጋጋና ከአውሮፓ ህብረት ጋር የሚቆም መንግስት ይመሰረታል ብላ ተስፋ እንደምታደርግ አስታውቃለች። ያም ሆኖ ከአውሮፓ ህብረት መስራች አገሮች አንዷ በሆነችው በኢጣሊያ የተፈጠረው የፖለቲካ ቀውስና ከሶስት ወር አሊያም ከስድስት ወራት በኋላ ይካሄዳል የተባለው ምርጫ ምን ይዞ እንደሚመጣ ከወዲሁ ማሳሰበዋ አልቀረም።